ትኩረት በአፍሪካ የአፍሪቃ የልማት ባንክ ባለፈው ሐሙስ ዋና ጽህፈት ቤቱ በሚገኝባት በኮትዲቯር የአቢዣን ከተማ ባካሄደው ስብሰባ ላይ አዲስ ፕሬዝደንት መረጠ። ዘንድሮ ሀምሳኛ ዓመቱን የያዘው የአፍሪቃ የልማት ባንክ በአህጉሩ ድህነትን ለመታገልና የአህጉሩን ህዝቦች ኑሮ ለማሻሻሉ ተግባር ትኩረት ሰጥቶ ተንቀሳቅሷል። እንደ አውሮፓውያን ዘመን አቆጣጠር የፊታችን ነሐሴ 31 የሚሰናበቱትን የአፍሪቃ ልማት ባንክ ፕሬዚደንት ሩዋንዳዊው ዶክተር ዶናልድ ካቤሩካን ለመተካት በአቢዣን ኮዲቮር በተደረገው የምርጫ ሂደት ላይ ናይጄሪያ፣ ኢትዮጵያ፣ ኬፕ ቨርዴ፣ ቱኒዚያ፣ ቻድ፣ ሰራሊዮን፣ ዚምባብዌ ና ማሊ እጩዎቻቸውን አቅርበው ነበር። ከቀረቡት ስምንት እጩዎች መካከል ሶስቱ ማለትም የናይጄሪያ ተሰናባች የግብርና ሚኒስትር አኪን ውሚ አደሴኒ፣ የኢትዮጵያ ፋይናንስና የኢኮኖሚ ልማት ሚኒስትር አቶ ሱፊያን አህመድ ና ብቸኛዋ ሴት ተወዳዳሪ የኬፕ ቨርዴ ፋይናንስ ሚኒስትር ክርስቲና ዱዋርቴ ከፍተኛ የማሸነፍ እድል እንደነበራቸው የስብሰባውን ሂደት የተከታተሉት ተንታኞች ገምተው ነበር። ዶይቸ ቬለ በአቢዣን ያነጋገራቸው ለንደን የሚገኘው አይሲ ፓብሊኬሽን የተባለው የአሳታሚ ድርጅት ኃላፊና የምጣኔ ሀብት ባለሙያ ኦማር ቤን የደር የአፍሪቃ ልማት ባንክ የአህኩሩን ምጣኔ ሀብት የሚያራምድ ፕሬዚደንት እንደሚያስፈልገው አስረድተዋል። የተጠቀሱት እጩዎች በጠቅላላ በጣም ችሎታ ያላቸው ናቸው። ለምሳሌ የኢትዮጵያ ፋይናንስና የኢኮኖሚ ልማት ሚኒስትር ባለችሎታ ናቸው። እንደሚታወቀው ኢትዮጵያ በአፍሪቃ ፈጣን እድገት ካሳዩት ሀገራት መካከል አንዷ ናት። የኬፕ ቨርዴዋ ክሪስቲና ዱዋርቴም እንዲሁ ከፍተኛ ችሎታ አላቸው እና አንዱ እጩ ከሌላኛው በነዚህ በነዚህ ጉዳዮች ይበልጣል ብሎ ለመናገር አዳጋች ይሆናል። ስለዚህ ባንኩ የሚመርጠው መሪ በአሁኑ ጊዜ የተጀመረውን ተሃድሶ የሚያስቀጥል፣ በዓለም አቀፍ ደረጃም የአህጉሩን የኢኮኖሚ ልማት መሻሻል ድምጽ የሚያስተጋባ መሆን አለበት። ኢኮኖሚክ ን ቨሎመንት ቮይስ ፎር አፍሪካ በአቢዣን ከስድስት የምርጫ ሂደት በኋላ የ55 ዓመቱ ተሰናባቹ ናይጄሪያዊ የግብርና ሚኒስትር አኪን አኪንዊ አዴሴኒ የቀናቸው ሲሆን ባለፉት አስር ዓመታት የአፍሪቃ የልማት ባንክን ያስተዳደሩትን ዶናልድ ካቤሩካን ይተካሉ። እንደ ኢኮኖሚው ባለሙያ ኦማር ቤን የደር አስተያየት ካቤሩካ አበረታች ሁኔታ ላይ የሚገኝ ባንክን ነው ለተከታያቸው የሚያስተላልፉት የአፍሪቃ የልማት ባንክ በየዓመቱ ከበጀቱ መካከል ከግማሽ የሚበልጠውን ማለትም ወደ ሁለት ቢሊዮን ዶላር የሚጠጋ ብድር በመስጠት በአህጉሩ ልማት መሻሻል ላይ ትልቅ ድርሻ እያበረከተ ተቋም መሆኑን ኦማር ቤን የደር አስረድተው ይሄው ገሃድ ሁኔታ ለስዩሙ የባንክ ፕሬዚደንት አኪን ውሚ አደሴኒ አዎንታዊ ሁኔታ እንዳመቻችላቸው ጠቁመዋል። የተመረጠው ሰው ጠንካራ ተቋም የሚረከብ ይመስለኛል። ስለ ማንኛውም ግዙፍ አፍሪቃዊ የመሰረተ ልማት ፕሮጀክቶች መረጃ ለሚፈልግ ሁሉ ወይም የአቅም ግንባታን ለመሳሰሉ አበይት ጥያቄዎች መፍትሄ ወይም መልስ በማፈላለጉ አኳያ የአፍሪቃ ልማት ባንክ እንደ አንድ አማራጭ ድርጅት የሚታይ ነው። የአፍሪቃ የልማት ባንክ አብዩን ዓለም አቀፍ የፋይናንስ ቀውስን የተቋቋመ እንዲሁም ለጸረ ኤቦላ ወረርሽኙ ትግል በአፋጣኝ ድጋፍ የሰጠ የመጀመሪያው ባንክም ነበር። በዓለም አቀፍ ደረጃ የፋይናንስ ቀውስ ቢከሰትም፣ ተሰናባቹ የአፍሪቃ የልማት ባንክ ፕሬዚደንት ካቤ ሩካ ባንኩን የማጠናከርና አስተዳደሩን ከማዕከላዊ እዝ የማላቀቁ ተግባር ተሳክቶላቸዋል። በወቅቱ ባንኩ 25 የአካባቢ ጽሕፈት ቤቶችን ከፍቶ በመንቀሳቀስ ላይ ይገኛል። የአፍሪካ የልማት ባንክ የሰጠውን ብድር የአህጉሩን መሰረተ ልማት በተለይም የኃይሉን ምንጭና የትራንስፖርቱን ዘርፎች ለማሻሻያው ተግባር በማዋል እንደ አውሮፓውያን ዘመን አቆጣጠር ከ2005 ዓመተ ምህረት ወዲህ የአፍሪቃ የልማት ባንክን ያስተዳደሩት ዶናልድ ካቤሩካ ጥሩ ውጤት በማስመዝገብ ሰፊ ድርሻ ማበርከታቸውን ኦማር ቤን የደር ገልጸዋል። ካቤሩካ ከእርሳቸው በፊት ከነበሩት የድርጅቱ ፕሬዚደንት የሞሮኮ ኦማር ካባዥ በተረከቡት ግዙፍ የመሻሻል ተስፋ በነበረው ባንክ አሰራር ላይ ተሀድሶ በማድረግ ተጨባጭ ውጤት ማስገኘት ተሳክቶላቸዋል። እርግጥ የአፍሪቃ ልማት ባንክ እንከን አልባ ድርጅት አይደለም። ብዙ መሻሻል ይኖርበታል። ለምሳሌ በብድር አሰጣጡ ወይም ፕሮዤዎችን በመቀበሉ ውሳኔ ሂደት ላይ ፈጣን ሊሆን ይገባዋል። በአጠቃላይ ሲታይ ግን የባንኩ አሰራር በጣም ጥሩ ነበር። ስዩሙ የአፍሪቃ ልማት ባንክ ፕሬዚደንት ናይጄሪያዊው አኪን ውሚ አዴሴኒ በሚረከቡት ባንክ ውስጥ የተሐድሶውን እርምጃ አጠናክረው የመቀጠልና የመሰረተ ልማት ፕሮዤዎችን ለማፋጠን በሚቻልበት እርምጃ ላይ የባንኩን አሰራር ፈጣን በሆነ መንገድ የማነቃቃት ትልቅ ተግባር እንደሚጠብቃቸው ከወዲሁ ተገልጿል። ፈረንሳይ ከቡሩንዲ የጸጥታ ኃይላት ጋር ታደርገው የነበረውን ትብብሯን ማቋረጧን አስታወቀች። የፈረንሳይ ዜና ወኪል አኤፍፔ በቡሩንዲ መዲና ቡጁምቡራ የሚገኙ ዲፕሎማቲክ ምንጮችን ጠቅሶ እንደዘገበው የፈረንሳይ መንግስት ይህንን ውሳኔ የወሰደው የቡሩንዲ ፕሬዝዳንት ፒየር ንኩሩንዚዛ ለሶስተኛ የስልጣን ዘመን በእጩ ተወዳዳሪነት መቅረባቸውን በመቃወም አደባባይ በወጡ ሰልፈኞች ላይ ግዙፍ የኃይል እርምጃ የተጠቀመበትን ድርጊት በመቃወም ነው። ከኔዘርላንድስ ከጀርመንና ከቤልጂየም ጎን ከምስራቅ አፍሪቃ ውጭ በሚካሄዱ የሰላም ማስከበሪያ ተልዕኮዎቹ ውስጥ ተሳታፊ የሆኑትን የቡሩንዲ ፖሊሶችንና ወታደሮች ከብዙ ዓመታት ወዲህ በማሰልጠን ላይ የምትገኘው ፈረንሳይ ከቡሩንዲ ጸጥታ ኃይላት ጋር ትብብሯን ለማቋረጥ የወሰደችው ውሳኔዋ የአካባቢውን ሁኔታ የሚከታተሉ በሃምቡርግ ከተማ የሚገኘውን በምህፃሩ ጊጋ በመባል የሚታወቀውን የጀርመን የፖለቲካ ጥናት ተቋም ተንታኝ ዩሊያ ግራውፎግልን የመሳሰሉ ታዛቢዎች መልካም ቢሉትም እርምጃው እጅግ ዘግይቷል በሚል ተችተዋል። ለብዙ ዓመታት ያሰለጠነችው ፖሊስ አሁን በተቃዋሚዎች ላይ ከባድ የኃይል እርምጃ መውሰድ መጀመሩን ፈረንሳይ ቀስ በቀስ ተረድተዋለች። በመሆኑም ተደጋጋሚ የመፈንቅለ መንግስት ታሪክ ያላትንና ፖሊሷም የፈላጭ ቆራጭ መንግስት መሳሪያ ሆኖ ያገለገለባትን ቡሩንዲ የጦር ኃይል ለማጠናከር የምትሰጠው ስልጠናዋ ጥቅሙ ምን ሊሆን ይችላል በሚል ማጠያየቅ ይገባታል። ኢንስትሩመንት አይነስ አውቶሪቴርን ሬዥምስ ር ባለፉት ሳምንታት በመዲናይቱ ቡጁምቡራ በተካሄዱት ተቃውሞ ሰልፎች ላይ በፖሊስ ኃላፊው አንድሬ እንዳያማ ባዤ እየተመራው የፖሊስ ቡድን የአደባባዩን ተቃውሞ በኃይል ተግባር መበተኑ የሚታወስ ሲሆን፣ በመገናኛ ብዙሃን ዘገባ መሰረት በዚሁ ወቅት ፈረንሳውያን የጸጥታ አማካሪዎች ከፖሊሱ ኃላፊ ጎን ቆመው ነበር። ቡሩንዲ ውስጥ ፈረንሳይ እንደ ቀድሞ ቅኝ ገዢ ቤልጅየም ትልቅ ሚና ባይኖራትም አንዳንድ አጠራጣሪ እርምጃዎች መውሰዷን ጀርመናዊቷ የፖለቲካ ተንታኝ ግራውፎግል አስረድተዋል። በቡጁምቡራ የሚገኘው የፈረንሳይ ኤምበሲ በቡሩንዲ ከተካሄዱ መፈንቅለ መንግስት በኋላ ለፖለቲካ ተቃዋሚዎች በተደጋጋሚ ከለላ መስጠቱን ግራውፎግል እንደ ምሳሌ ጠቅሰዋል። ለውዝግቦች የመፍትሄ ሀሳብ የሚጠቁመው የዓለም አቀፉ ክራይሲስ ግሩፕ ተንታኝ ቲየሪ ቨርኩሎን ፈረንሳይ በቡሩንዲ በታየው ቀውስ አኳያ እርምጃ ለመውሰድ ባመነታችበት ድርጊት አኳያ ወቀሳ ሰንዝረዋል። ፈረንሳይ ትብብሯን ያቋረጠችው በጣም ዘግይታ ነው። ለምን ይህን ማድረጓ በውል ባይታወቅም ከጠቅላላ አውሮጳውያን ሀገራት መካከል በቡሩንዲ ስለቀጠለው ቀውስ ለረጅም ጊዜ ድምጿን ሳታሰማ የቆየች ሀገር ፈረንሳይ ናት። ይሁንና ይህን አቋሟን ለብዙ ጊዜ ይዛ ለመቀጠል አለመቻሏን ከጥቂት ጊዜ በፊት ተረድተዋለች። ምክንያቱም አቋሟ ከአውሮጳ ህብረት ጋር ያላትን ትብብር ሊጎዳ ይችላልና ቀውሱን ምክንያት በማድረግ ቀደም ሲል የአፍሪቃ ህብረትና የአውሮጳ ህብረት ቡሩንዲ ምርጫውን ወደ ሌላ ጊዜ እንድታስተላልፍ ባቀረቡት ጥያቄ መሰረት ምክር ቤታዊውን ምርጫ በአስር ቀን ወደፊት በመግፋት እንደ አውሮፓውያን ዘመን አቆጣጠር ለሰኔ አምስት 2015 አስተላልፈዋለች። ፕሬዚደንታዊው ምርጫ ግን እንደታቀደው እንደ አውሮፓውያን ዘመን አቆጣጠር ሰኔ 26 2015 ዓ ም ይደረጋል። ቀውሱ አሁንም በቀጠለባት ቡሩንዲ ውስጥ የማስፈራራቱ ሂደት ተጠናክሮ ቀጥሏል በሚል የአውሮፓ ህብረት ወደዝችው ሀገር ሊያሰማራው የነበረውን የምርጫ ታዛቢ ቡድን እንደማይልክ ከወዲሁ አስታውቋል። የቡሩንዲን ሁኔታ በቅርብ የምትከታተለው ዩኤስ አሜሪካም ቀውሱ ካላበቃ እርምጃ ልትወስድ እንደምትችል ማስጠንቀቂያ ሰጥታለች።